ሃይማኖት ትናንት በፈረንሳይ በተካሄደው ፕሬዚደንታዊ ምርጫ በቅርብ የፈረንሳይ ታሪክ ውስጥ ስልጣኑን በተለያየ ጊዜ ሲይዙ የቆዩት ነባር የተባሉት ፓርቲዎች ወደ ሁለተኛ ዙር ምርጫ ማለፍ እንኳን ሳይችሉ ነው የቀሩት። ይኸው ውጤት እንዴት ነው የታየው? በቅድሚያ አመሰግናለሁኝ አርያም፣ እንግዲህ ትላንትና ያው ሲጠበቅ የነበረው የፈረንሳይ የመጀመሪያ ዙር የፕሬዝዳንታዊ ምርጫ ተከናውኗል። በዚህም ቀደም ሲል እንደጠቀሹ የማኑኤል ማክሮን እና እንዲሁም ደግሞ ማሪን ሎፔን አሸናፊ ሆነው ወደ ቀጣዩ ዙር ማለፋቸው ተረጋግጧል። እንግዲህ የትላንቱ ምርጫ ሁለት ነገሮችን ማንሳት የሚቻልበት ነው። አንደኛው ከታሪካዊነት አንጻር ለመጀመሪያ ጊዜ በፈረንሳይ ዘመናዊ የፖለቲካ ታሪክ ውስጥ ትልልቅ ፓርቲዎች ወይ ደግሞ አውራ ፓርቲዎች የሚባሉት ተወዳዳሪዎቻቸው ለፍጻሜ የፕሬዝዳንታዊ ምርጫ ያልቀረቡበት ዓመት ነው። ይሄ እንደ አንድ ትልቅ ክስተት የታየበት እና የፈረንሳይ ትልቅ የፖለቲካ ፓርቲዎች ውድቀት ላይ እንዳሉ የተመለከተበት አጋጣሚት ነው። ከዛ በተጨማሪ እንግዲህ እነዚህ ለፍጻሜ የቀረቡት ሁለቱ የፖለቲካ ሰዎች ኢማኑኤል ማክሮን ስናይ ገና ወጣት ብዙም በፖለቲካው ዓለም ይህን ያህል የጎላ ሚና ያልነበራቸው በሁለት ሺ አስራ ሁለት የፍራንሷ ሆላንድ ኢኮኖሚ አማካሪ ሆነው እንደ ፈረንጆች አቆጣጠር በሁለት ሺ አስራ አራት ፋይናንስ ሚኒስተር ሆነው አገልግሏል። ከዛ ውጪ በመንግስት ተቋም ውስጥ ይሄን ያህል ትልቅ ሚና የተጫወቱ ሰው አይደሉም። ማሪን ሎፔንም ከሁለት ሺ አስራ አንድ ወዲህ የፍሮንት ናሲዮናል ወይም ደግሞ ይሄ አክራሪ የብሔራዊ ግንባር የሚባለውን ከአባታቸው መሪነቱን ከተረከቡ በኋላ እንግዲህ በተለይም ይሄ ክረር በሚለው የጸረ ስደተኛ እንዲሁም ደግሞ ከአውሮፓ ሕብረት የመውጣት እንዲሁም በተለያዩ አቋማቸው የሚታወቁ ናቸውና ከጊዜ ወደ ጊዜም ተቀባይነታቸው እየጨመረ የመጣበት አጋጣሚ ነው ያለ ነው። የፈረንሳይ ሕዝብ የትናንቱን ውጤት በምን አይነት ስሜት ነው የተቀበለው? እንግዲህ ትናንትና ውጤቱን ተከትሎ እዚህ ፈረንሳይ ፈረንሳውያን ስሜታቸውን በተለያየ መንገድ ነው ሲገልጹ የነበሩ። በምስል እንደገለጽኩት ውጤቱ በደጋፊዎቻቸው ዘንድ ያው ደስታን የፈጠረበት አጋጣሚ አለ። በሌላም በኩል ደግሞ የትላንት ምሽቱ ውጤት ከታወቀ በኋላ እዚህ ፓሪስ ውስጥ ትልቅ ረብሻ ተፈጥሮ ነበር። በተለይ ኤምባሲ በሚባለው አደባባይ ላይ በርካታ ሰዎች ወጣው ተቃውሟቸውን ገልጸዋል። ጸረ ፋሽስትና ጸረ ካፒታሊዝም የሆኑ ሰዎች መመረጥ የለባቸውም እና ምርጫውን አንቀበለውም በሚል በርካታ ሰዎች ወጠው አደባባይ ላይ ተቃውሟቸውን ገልጸዋል። በዚህም ሳቢያ ከፖሊስ ጋር ግጭት ተፈጥሮ ከመቶ በላይ የሆኑ ሰዎች በፖሊስ ቁጥጥር ስር ውለዋል። ከዛም በተጨማሪ ወደ ሶስት የሚጠጉ ሰልፈኞች እንደ ቆሰሉ ነው የታወቀው። በፖሊሶች በኩል ደግሞ ወደ ስድስት የሚጠጉ የጸጥታ አባላት መቁሰላቸውን ነው ዛሬ የፓሪስ ፖሊስ ያሳወቀው። ይሄ አይነት መሰሉ ድርጊትም ፓሪስ ላይ ብቻ ሳይሆን ከፓሪስ ውጭ ባሉ የፈረንሳይ ታላላቅ ከተሞች ማለትም እንደ ሊዮ ቦርዶ የመሳሰሉ ትልልቅ ከተሞች ላይም ትላንት ምሽቱን ተመሳሳይ ግጭት እንደነበረ ነው የተነገረው። ሃይማኖት፣ የትናንቱ የፈረንሳይ የመጀመሪያ ዙር ፕሬዚደንታዊ ምርጫ ከወትሮው ለየት ባለ መልኩ ልዩ ትኩረት ነበር የሳበው። በዓለም አቀፍ ደረጃ በአውሮጳ ደረጃ ምን አይነት አስተያየት እየመጣ ነው? እንግዲህ እንደሚታወቀው በዚህ የመጀመሪያ ዙር የፈረንሳይ ፕሬዚዳንታዊ ምርጫ ላይ ተወዳዳሪ የነበሩት ወደ አስራ አንድ የሚጠጉ እጩዎች ነበሩ። ከእነዚህ ውስጥ እንግዲህ በብቸኝነት የአውሮፓ ህብረት አፍቃሪ ፈረንሳይ በአውሮፓ ውስጥ ያላት ሚና እንዲቀጥል ና በተለይም ከዚህ ከግሎባላይዜሽን ከንግድ ውደት እና ከስደተኞች ጋር በተያያዘ በሚነሱ አጀንዳዎች ቀና አስተሳሰብ ይዘው ብቅ ያሉት ኢማኑኤል ማክሮን ናቸው። እንግዲህ ከሌሎቹ በተሻለ መልኩ ማለት ነው። ስለዚህም የዚህ የፈረንሳይ ፕሬዚዳንታዊ የመጀመሪያ ዞር ምርጫ ለፈረንሳይ ብቻ ሳይሆን በአጠቃላይ ለአውሮፓ ህብረትና እንዲሁም ደግሞ ከፈረንሳይ ጋር ጥሩ ግንኙነት ላላቸው ለሌሎቹ ሀገሮች ትልቅ ትኩረትን የሳበ ጉዳይ ነበረ ማን ቢመረጥ ይሄ ነገር ይቀጥላል አይቀጥልም፣ ፈረንሳይ ከአውሮፓ ህብረት ልትወጣ ትችላለች ወይ የሚለው ትልቅ መነጋገሪያ አጀንዳ ስለነበር ልክ እንደ መጨረሻው የፕሬዚዳንታዊ ምርጫ ሁሉ ትኩረት ስቦ ነው የነበረው እና በዛሬው እለትም የተለያዩ ሀገራት ፓርቲ አባላት፣ መሪዎች፣ እንዲሁ የአውሮፓ ህብረትም ኢማኑኤል ማክሮን ይሄን ዙር በማሸነፋቸው ደስታቸውን እየገለጹበት ያለበት ሁኔታ ነው ያለው። የፓሪሷ ወኪላችን ሃይማኖት ጥሩነህ ለሰጠሽን ማብራሪያ ከልብ አመሰግናለሁ።